በከተማው ሁለት አቅጣጫዎች የከባድ መሳሪያ ተኩስ እንደነበር ለዶቼ ቬሌ ዲደብል የተናገሩት አንድ የከተማይቱ ነዋሪ ታጣቂዎቹ ወደ ከተማው መግባታቸውን ተከትሎ ሆነ ያሉትን እንዲህ ገልጸዋል። ከሁለቱም አቅጣጫ ከመንገዱ ቢያና ደተግቢናለቅ መሳሪያዎች ተኩስ ነበር። መሀል ላይ የነበሩ ባንኮች፣ መኪናዎች፣ ፖሊስ ጣቢያና የወረዳው ጤና ቤት እንዳለ እሳት ታጣቂዎቹ ንጋት ላይ ከተማውን ጥለው ከወጡ በኋላም የተቃጠሉ ተሽከርካሪዎች እና የወደሙ ተቋማትን መመልከታቸውን የጠቀሱት የአይን ማኙ አንድ የፖሊስ አባልን ጨምሮ ሶስት አስክሬን መመልከታቸውንም ተናግረዋል። ያለው የአንድ ቀጠኛ ውስጥ ከፖሊስ ጣቢያ ወጥቶ ወደ ወደ ተለየ አቅጣጫ እየሄደ ሳለ መንገድ ላይ ጠዋት ላይ ስንነሳ ሬሳውን ያገኘ ነው። ዶች ቬሌ ዲደብሊው በጥቃቱ ዙሪያ የዞኑን አስተዳደርና የጸጥታ ኃላፊዎችን ለማነጋገር ያደረገው ጥረት አብዛኞቹ በጌዲዮ የዘመን መለወጫ ደራሮ በዓል ዝግጅት ላይ ናቸው በመባሉ ተጨማሪ አስተያየት ማካተት አልተቻለም ያም ሆኖ የዞኑ የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አብርሃም ሞኩሪያም እዛው የበዓሉ ቦታ ውስጥ ሆነው ለጋዜጠኞች በሰጡት መግለጫ በጥቃቱ የአምስት ሰዎች ህይወት ማለፉን አረጋግጠዋል አጎራ አፓች አካባቢ ላይ ድንበር አካባቢ ላይ እንደሚንቀሳቀስ ይታወቃል ሳይሄድ ደግሞ ትላንትና ባልታሰበ መንገድ በተለያዩ እንትን ሰርጎ ገብቶ ጥቃት ለማድረስ ሞክሯል። ከጉዳት አንጻር አሁን በምናይበት ሂደት የሰው ህይወት ወደ አምስት ሰው የጠፋበት ሂደት አለ። ንብረት ላይ ጉዳት ደርሷል። ተሽከርካሪ ላይ ጉዳት የደረሰበት ሂደት አለ። ያ ብቻ አይደለም። የተለያዩ ግለሰብ ቤቶችም፣ የተለያዩ ሞባይሎች፣ የተለያዩ ሱቆች ተሰብሮ የተወሰኑ ነገሮች የተወሰደበት ሂደት አለ። ጥቃቱን ያደረሰው ሸኔ የተባለው ታጣቂ ቡድን ነው ያሉት የኮሚኒኬሽን መምሪያ ኃላፊው አቶ አብርሃም ከተማው አሁን ያለበትንም ሁኔታ እንዲህ ገልጸዋል። ጠላት ሊያደርስ የነበረውን ጉዳት፣ ከፍተኛ ጉዳት ህዝቡ ባደረገው ትግል፣ ፈጣሪም ረድቶ የዞን ጸጥታ ኃይል ከፌደራል ፖሊስ ጋር የክልሉ ልዩ ኃይል፣ የዞን ፖሊስ፣ የወረዳ ፖሊስ፣ የከተማ ፖሊስ፣ ሚሊሻ ኃይል፣ ወጣቱም የተለያዩ ማህበረሰብ ክፍሎች ባደረገው ርብር አሁን አንጻራዊ ነገሮች ሰላማዊ ወደነበረበት ሰላም የተመለሰበት ሂደት አለ። ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ታጣቂ ቡድን በኦሮሚያ ክልል ጉጂ ዞን የትጥቅ እንቅስቃሴ እንደሚያደርግ ይታወቃል። ቡድኑ ዞኑን ከሚጎራብተው የደቡብ ክልል አማሮ ልዩ ወረዳ በመግባት ተደጋጋሚ ጥቃት ሲያደርስ መቆየቱን የደቡብ ክልል መንግስት በተደጋጋሚ ሲገልጽ መቆየቱ የሚታወስ ቢሆንም በጌዲዮ ዞን ግን ጥቃት ሲፈጽም የአሁኑ የመጀመሪያው ነው። ለዶይቼ ቬለ ዲ ደብልዩ ዘገባ ሸዋንግዛ ወጋየው awa san